ጤናናም አካባቢ ዶክተር አዲሱ መለሰ በባህር ዳር ፈለገ ህይወት ሆስፒታል ጠቅላላ ሐኪም ሲሆኑ የኮሮና ታማሚዎችን ለማከም በተዘጋጀው የመከላከያ ሆስፒታል ሕክምና ሲሰጡ ከነበሩ ሐኪሞች መካከል አንዱ ናቸው። በሆስፒታሉ ቆይታቸው የሐኪሞች አስተባባሪ ሆነው ለአንድ ወር ያህል ሰርተዋል። ዶክተር አዲሱ ትውልዳቸው ሰሜን ጎንደር፣ ደንቢያ ወረዳ ሲሆን ባለትዳርና የአስር ወር ልጅ አባትም ናቸው። አሁን ስራቸውን አጠናቀው ወደ ቤተሰብ ለመቀላቀል ለ14 ቀን በለይቶ ማቆያ ቦታ ይገኛሉ። ዶቼ ቬሌ በሆስፒታሉ ስለነበራቸው ቆይታ አነጋግሯቸዋል። ለመጀመሪያ ጊዜ ስትገቡ እንዴት ነው የተመረጣችሁ? በሀገር ደረጃ የድንገተኛ ሚያክም የህክምና ቡድን እየተቋቋመ መጣ። ቡድኑ የተቋቋመው ከአንድ አመት በፊት ነው። ፌደራል በራሱ በጀት በጅቶ ለክልሎች ሰዎች ተመርጠው የህክምና ባለሙያዎች በየሙያዎቹ ጥርቶ በሙሉ ተመርጠው ከአንድ አመት በፊት በዚህ በድንገተኛ ህክምና እርዳታ የሚሰጡ ቡድኖች ተመርጠው የሁለት የሶስት ቀን ኦሬንቴሽን ተሰጥቶ ቡድኑ ተቋቁሞ ከዛ በኋላ ግን ክልሎች ያንን ቡድን ተቀብለው ራሱ ቢሮ ከፍተው ከቢሮ ጋር ከጤና ቢሮ ቢሮቻቸው ጋራ በራሳቸው ኦፊስ ሰጠው በጀት ይዘው ቅጣ አዘጋጅተው ለወደፊት ወረርሽኝ በሚከሰትበት ሰዓት፣ ሌሎችን በጣም አደገኛ የሆኑ ክስተቶች በሚከሰቱ ሰዓት በህክምናው ምላሽ የሚሰጡትን ተቋቁሞ እንዲቀጥል ነበር የተባለው። ቦልሞት ከአንድ ዓመት በኋላ የወረርሽኝ ሲመጣ እንዳጋጣሚ ሆኖ የግድ ጤና ቢሮ ፋይሉ ስለነበራቸው ደውለው ጠሩን። እኔ ከዛ መካከል አንዱ ነበርኩ። የፈለግ ርስ ሆስፒታል የዛን የድንገተኛ ቡድን የነበር ማስተባብረው እና ያው ስራውን ጀመር ማለት እንደው ቤተሰብ፣ እናት፣ አባት፣ ሚስት፣ እህት፣ ወንድም ምን አሉ፣ አንተ እዛ ስትመገብ

ግን የነገርኩ አሁን እሷም መጀመሪያ ላይ ሆስፒታል ላይ እንግዲህ በተኛ የሚመጣ ስለማላውቀው ጋር ብዙዎች ስለምንገናኝ አሁን እንደ በአንቺ ካልሆነ በተወሰነ ጊዜ ወደ ወደ ማዕከሉ እንደሚገባ ከገባው በኋላ ግን ያው አስተባባሪ ወደ ኋላ ማለት እና በጣም ያው በደንብ ሞከርኩ። በተለይ የህቷ ባል አለ በጣም ጎበዝ ረጅቶ እንዲዞ ብዙ ቀን አሁን ነው በቅርብ ነው አሁን ወደ ባህር ዳር መጣለ እንዲሁ አሁን መውጣትህን ሲሰሙስ፣ ምን አሉ? ሁሉም ወላጆችም በቤተሰብ አጠቃላይ አሁን እነሱ ከዛ መውጣት ደግሞ ቀጥታ ቤተሰብ ጋር የምትገናኝ ነው የሚመስላቸው እና ሁሉ ሚያደግ ደግሞ የሚገርም አሁን በቃ ወጣ ሲባል ወደ ቤት ምስ የሚመስላቸው እና እንደገና ሁለት ሳምንት መቆየት አለብን ሁላቸው ናቸው ግ ደግሞ አሁን እንዲሆን ከበሽታው ነፃ መሆናችን በአብረን ፖዘቲቭ ከሆኑ ሰዎች ጋር ስንሰራ የቆየን ሰዎች ስለሆን እሳ መሆናችን በሁለት ሳምንት ተረጋገጠ ያስቸራ አሁን ብለን እንደገና እነሱን አሁን ደግሞ እንዳዲስ ነው እያሳመን ያለ ሆስፒታል በነበርክበት ጊዜ በምንድን ሁኔታ ላይ ነው የነበረ የነበርኩት ሐኪሞችን ማተባበር አንድ ተቋሙን አንድ የሚመራ አለ። ነርሶችን ያተባበራለ ሐኪሞችን ያተባበራለ ላብራቶሪ ይችዋለ የፋርማሲ ይችዋለ ሐኪሞችን ነው ማሰራ። እናተ ስታክሟቸው የነበሩ ሰዎች ስንት ናቸው? ምን ደረጃ ላይ ደርሰዋል? መጀመሪያ ሁለቱ ነበር ያስገኛል። ከዛ በኋላ ሶስቱ ሰዎች ጀምረን ወደ አምስት ታካሚዎች ነበሩ። ከአምስቱ እንግዲህ ሶስቱ ምልክት የነበረባቸው ናቸው። ሁለቱ ግን ምን ምልክት አላሳዩም። ግን በላብራቶሪ ምርመራ እነሱ ጋር አሜሪካ ከመጣው ጋር ግን ነበራቸው። መስሩ ፖዘቲ ስለሆኑ ነው የገቡት ስለዚህ በአጠቃላይ አምስት ታካሚዎች ነበሩ። ከአምስቱ ሶስቱ አገግቦ ወደ ቤታቸው ተመልሰዋል። ሁለት ናቸው የቀሩት። አሁን እኛ ስንወጣ ሁለት ሰዎች ነው የነበሩ። ከሁለቱም ላቦራቶሪ ከንላቸዋኝ ኦልሞስት ለመጨረስ ጫፍ ላይ እየደረሱ ናቸው። አጠቃላይ ስንት ነው የነበራቸው? እዛ ውስጥ የነበራቸው የጤና አካባቢ እንደርሳለን። ሐኪሞች፣ ነርሶች፣ የመድሃኒት የፋርማሲ ባለሙያዎች፣ ላብራቶሪ ባለሙያዎች፣ ከዛ ሌሎች የድጋፍ የሚሰጡ አሉ። የጽዳት ሚሳል የሚሬጩ ሪደሪ ባለሙያዎች፣ መብራት፣ የውሃ፣ የጥበቃ ንዴሪ ሰር አጠቃላይ ወደ ሰባ አካባቢ ሚደርስ ነው የነበረው። አጠቃላይ ስንት ጊዜ ነው የቆያችሁ? ቆይታችሁስ ምን ይመስላል? በተለይ ሰራተኞች እርስ በርሳችሁ ሕክምናውን ከጀመር ታካሚዎች የገባበት ማለት ከዛ በፊት ግን ሁለት ሳምንት አካባቢ ቀድመን ሆስፒታል ሆስፒታሉ፣ ገና እየተሰራ ያለ ያላለቀ ሆስፒታል ስለሆነ እሱን እቃዎች መጀመሪያ አስገብተን ነው ያስደንበት ነው። ከዛ በፊት በሁለት ሳምንት ቀደም ብለን ስራዎችን፣ እቃዎችን አስገብተናል። ሚዳዎችን አስተካክለታል። ባለሙያዎች ማደሪያ ሁሉ ስናዘጋጅ በስራ ላይ የቆየ ነው። አንድ ወር ነው። እርስ በርሳችሁ እንዴት ነበር ግንኙነታችሁ፣ አጠቃላይ የሀኪሞች ቡድን እኔ እንግዲህ ብዙ የማላውቀው ታሪክ ከሌለ በቀር በድንገተኛ ስራ ላይ በቡድን መስራት ያልተለመደ ነው። ሌሎች ሀገሮች አላቸው። የሕክምና ቡድን የድንገተኛ ምላሽ ሚሰጥ አላቸው። በተለያየ ጊዜ የተፈተነ ቡድን ነው። በጦርነት የተፈተነ ነው። በወረርሽኝ የተፈተነ ነው። በመሬት መንቀጥቀጥ የተፈተነ ነው። በዚህ በፍለጅንግ የምንለው በዚህ በጎርፍ የተፈተነ ነው። የነሱ የመኪና አደጋ ላይ የተፈጠነ ነው የነሱ ይሰራላቸው የአምቡላንስ ይህ ሁሉ ልምድ ያዳበረ ነው። የኛ እኔ እንግዲህ ማለብሮ ታሪክ ከሌለ በቀር እንዲ አሁን የተደረስኩበት በሙያው ላይ ተደረስኩበት ጊዜ ጀምሮ እንደዚህ አይነት ነገር ተከስቶ ቡድኖች እንደዚህ ምላሽ ሰጡ ለማለት የሚከብድ ነገር ነው። ሐኪሙ ጽዳቱ ነው የሚሰራበት ነው። የቡድን ስራ የወረርሽኝ ስራ ሐኪሙም እርሱም ሁሉም እኩል ነው የሚሰራ፣ የለያየው ነገር የለም። ምክንያቱም ምላሽ ነው የምትሰጠው። እያንዳንዱ ስህተት ለሌላኛው ጉዳት ነው፣ ለታካሚዎችን ጉዳት ነው። እና በጣም የቱል ስፕሪት ጥሩ የቡድን ስራ የሚጠይቅ ነው። በጣም ኢቶስ አሰፉንኛ እዛ የቆየንበት ጊዜ በጣም ጥሩ ነበር። ምን ትምህርት ተማራችሁ እዛ ውስጥ? ይሄ በጣም ደሮ ጥያቄ ነው። ለእኔ በጣም የሚገርም አሁን የነገርኩ አንዱ የህክምና ቡድን ተዘጋጅቶ የድንገተኛ ምላሽ የሚሰጥበት አካሄድ እንዴት መሆን እንዳለበት ትልቅ ትምህርት ነው። መጀመሪያ የነበረን ሀሳብ በየቀኑ በእያንዳንዱ ቀን ስሜት መጀመሪያ ያሰብነው ምን ያክል ስህተት እንደሆነ እያየን ነው እና ዋናው ልምዱ ምንድ ነው ያየ ነው። የድንገተኛ መልስ የምትሰጥበት የህክምና ቡድን የድንገተኛ መልስ የሚሰጥበት መንገድ በጣም ትልቅ ሳይንስና እና ትልቅ ነገር የሚፈልግ ቀድሞ መሰራት እንደይ ድንገተኛ ህክምና ምላሽ እንዴት መሰጠት እንዳለበት የተማርንበት በየቀኑ በየቀኑ በየቀኑ ዛ ላይ ገብተን ስንቱን ነገር እያሻሻል ነው እንደሄድ በሙያው እውነት ብነግርህ በጣም ነገር ነው አንዱ ይሄ ነው። ትምህርት ነው በቃ ያገኘ ነው ትልቅ ትምህርት። ወይዘሮ ብርቱካን ደጀኔ የዶክተር አዲሱ ባለቤት ናቸው። እርሳቸውንም ስለ ባለቤታቸው የሆስፒታል ቆይታ አነጋግረናቸዋል። ናጋር ትንሽ በዳ ጊዜው በጣም ተረብሸ ነበረ ቤተሰብም እንደዛ ልክ እኔ ሰራደሽ ነስ ይራብሻሉ ከዛ ውስጥ ይወጣል የሚል ሁሉ እንትን አልነበረኝ በጊዜው ተረድሻል። ምን ትሉት ነበር እናንተ እዛ እያለ? እንዴት ነው ታበረታቱት ነበር? ያው ጭንቀትን በወሊት ሲዝ ና ያው እሱ አበረታታት ነው። አይዞህ፣ በቃ ያልፋል፣ ይሄ ቀን እግዚአብሔር የፈቀደ ሁሉ ነው የሚሆን ነው ነው የምለው። ከዛ ውጭ በራሴ ያለቀስኩም ቢሆን ሳናግረው የመጨረሻ ድምጤ ሲቀየርበት ነው ሽ ነው ምናምን የሚለኝ እንጂ ያን ያክል እንትን ለማሳወቅ ፈልጋል። ግዴታውን ጨርሶ ወጥቻለሁ ሲላችሁስ ምን ተሰማችሁ? ምን አላችሁ? እኔ ያን ደስ ያለኝ ማለት ቤት እንደገባ ያክል ነው የተሰማኝ። ቢያንስ አንድ ስቴት ኃላፊነቱን ሙሉ ለሙሉ ተወጥቷል። አሁን እግዚአብሔር መስቀል ስሞታል፣ ተስፋ አለኝ ወደ ቤት ተመልሶ ደግሞ እንግዲህ እንደምንገናኝ። የዛሬው ፕሮግራማችን በዚህ ይጠናቀቃል። አለም ነው መኮንን ነኝ። ሰላም